ኢትዮጵያ በአሁኑ ወቅት ወሳኝ የሆነ የለውጥ ሂደት መጀመሯንና በርካታ የበጎ ፈቃድ ሰዎችን እንደምትፈልግ ታዋቂው ምሁርና የሰብአዊ መብቶች ተሟጋች ፕሮፌሰር መስፍን ወልደ ማርያም አሳስበዋል። እያንዳንዱ ሀገር ወዳድ ዜጋም ለተጀመረው ለውጥ ድጋፍ እንዲያደርግ ጠይቀዋል። ፕሮፌሰሩ ይህንን መልእክት ያስተላለፉት ለመብቶች ተሟጋቹና በግብረ ሰናይ ለሚታወቀው ለአቶ ኦባንግ ሜቶ አቀባበል በተዘጋጀ ስነ ስርአት ላይ ነበር። መለስካቸው አማሀ ተጨማሪ ያለው ከአዲስ አበባ ትናንት ከቀትር በኋላ በጊዮን ሆቴል ለውጡን እናግዝ ለመግባባት እንነጋገር በሚል ርዕስ ፕሮፌሰር መስፍን ወልደማርያም ባደረጉት አጭር ንግግር ኢትዮጵያ ዛሬ ያለችበትን ሁኔታ ሁለት አማራጭ ግቦችን በጉልህ አስቀምጠው ነበር ያሳዩት። ሁለቱም የሚታዩ የጉዞ መዳረሻ ናቸው ያሏቸው ገደልና ተራራ እንደሚመስሉ አሳይተው አማራጮቹም ሁሉም ተያይዞ ገደል መግባት ወይንም ሁሉም ተያይዞ ወደ ተራራው መውጣት ነው ብለዋል። ወደ ተራራው መውጣት የጀመሩት ይህን ለውጥ የሚመሩት አቶ ለማ መገርሳ እና ዶክተር አብይ አህመድ እንዲሁም ከነሱ ጋር የቆሙት ብዙ ሰዎች መሆናቸውንም ገና የለውጡ ምልክት ብልጭ እንዳለ በፌስቡክ መግለጻቸውን ያስታውሱት ፕሮፌሰር መስፍን ለኢትዮጵያ የለውጥ ጉዞ መቃናት ኢትዮጵያ ልዩ ሰዎችን ትፈልጋለች ብለዋል። ኢትዮጵያ ልዩ ሰዎች ትፈልጋለች፣ በብዛት ትፈልጋለች። አሁን አንዳንድ ልዩ ሰዎችን እያወጣች ነው። ለማ መገርሳን ትፈልጋለች፣ አቢይ አህመድን ትፈልጋለች፣ ከነሱ ጋር የቆሙትን ሁሉ የበጎ ፈቃድ ሰዎች ይቺ ሀገር ትፈልጋለች። ዛሬ ነው የኢትዮጵያዊነት ወኔን ማሳያ ጊዜ ነው። ዛሬ ነው እነዚህን ሰዎች በመደገፍ የኢትዮጵያን ጠላቶች ማሸነፍ የሚቻለው ዛሬ ነው። ከትንሽነት ወደ ትልቅነት መራመድ የምንችለው ዛሬ ነው። ካለመግባባት ወደ መግባባት የምንደርሰው ኢትዮጵያውያን ሁሉ ለዚህ ለውጥ የየአቅማቸውን እንዲያወጡን ጥሪያቸውን አሰምተዋል። ይህ የውይይት መድረክ የተዘጋጀው ለአዲስ ይቱ ኢትዮጵያ የጋራ ንቅናቄ ድርጅት መሥራች የሆኑትን አቶ ኦባንግ ሜቶን እንኳን ደህና መጡ ለማለት ነበረ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ